በሚልዋኪ ዊስከንሰን ሲካሄድ የነበረው የሪፐብሊካን ፓርቲ ብሔራዊ ጉባኤ ፕሬዚዳንታዊ እጩነታቸውን የተቀበሉት ፕሬዚዳንት ትራምፕ ባደረጉት ንግግር ተጠቃሏል። ከባልደረባዬ ሀብታሙ ስዩም ጋር በዚህ ጉዳይ ቆይታ ይኖረኛል። ሀብታሙ እንደምን ውለሃል? የመጀመሪያም ጉዳይ ብናደርገው ጥሩ ነው ብዬ የማስበው እንግዲህ ፕሬዚዳንት ትራምፕ የግድያ ሙከራ ከደረገባቸው በኋላ ያደረጉት የመጀመሪያ ንግግራቸው እንደመሆኑ፣ ምናልባት ከዚህ ጋር በተያያዘ ያነሱት ነገር ካለ በዛ ብንጀምር ጥሩ ይመስለኛል። እንደምንልሃል፣ አስማማው እውነት ነው ዶናልድ ትራምፕ በትናንትና ዕለት የሪፐብሊካኑን ብሔራዊ ጉባኤ ላይ ከግድያ ሙከራ ከተደረገባቸው በኋላ ለመጀመሪያ ጊዜ ንግግር አድርገዋል። የፓርቲያቸውን እጩነት መቀበላቸውን በማስመልከት ነበረ ንግግሩን ያሰሙት። በመሰል ጉባኤ ከቀረቡት ንግግሮች ሁሉ ረጅሙ ነበር። አንድ ሰዓት ተኩል ደቂቃ ያክል ፈጅተዋል። አንድ ሰዓት ከሰላሳ ደቂቃ እዚህ ጉባኤ ላይ የተገኙት ቀደም ብለን እንዳነሳ ነው ከግድያ ሙከራ በተረፉ ማግስት እንደመሆኑ በጉዳዩ ላይ ለመጀመሪያ ጊዜ ተናግረዋል። ያተረፏቸውን የጸጥታ አካላት፣ በስፍራው የነበረውን ሕዝብ ጠንካራ መንፈስ አወድሰዋል። ትራምፕ በጥቃቱ በደረሰባቸው ጊዜ ምን አይነት ስሜት እንደተሰማቸውና በምን መንፈስ ውስጥ እንደነበሩም ለታዳሚው አጋርተዋል። እሱን ሰምተን እንመለስ። በከፍተኛ ኃይል አንዳች ነገር ቀኝ ጆሮዬን ሲመታኝ ተሰማኝ። ምንድነው አልኩ፣ አልኩለራሴ ጥይቱ ብቻ ነው ሊሆን የሚችል ብዬም የቀኝ እጄን ወደ ጆሮዬ ሰድጄ ስመልሰው እጄ በደም ተሸፍኗል። ስፍራ ሁሉ ደም በደም ሆኗል። ከመቅጽበትም ሁኔታው የከረረ መሆኑንና ጥቃት እንደተሰነዘረብን ተረዳው። ከዚህ በተጨማሪ እንግዲህ አስማማው ትራምፕ በአጠቃላይ ጥቃቱ በተፈጸመበት ቀን ላይ ለተረባረቡ አደጋ ጊዜ ሰራተኞች ምስጋና አቅርበዋል። በአካባቢው ለነበረው ሕዝብም ያላቸውን አክብሮትም ገልጸዋል። ምናልባት ፕሬዚዳንት ዶናልድ ትራምፕ በቅርቡ በፍርድ ቤት ጥፋተኛ መባላቸውም ይታወቃልና ከዚህ ጋር በተያያዘ ሲያነሱት ነገር ነበር በንግግራቸው። ትክክል ነው እንግዲህ የትናንትናው የጉባኤ ላይ ንግግራቸው የተሰማው ትራምፕ ከ30 በላይ በሆኑ ዝርዝር ወንጀሎች ጥፋተኛ መሆናቸው ከተነገረ ከሳምንታት በኋላ ነው። ይህንን የጥፋተኝነት ሁኔታ በተመለከተ ቀጥተኛ ንግግር ባያደርጉም፣ በንግግራቸው መሀል የአሜሪካ የፍትህ ስርዓት የፖለቲካ ተቀናቃኞችን ለመጉዳት እንዲሁም ደግሞ እንቅስቃሴያቸውን ለመገደብ በመሳሪያነት እየዋለ ነው የሚል ክስ አሰምተዋል። ለዚህም ተጠያቂ ያደረጉት ደግሞ የዲሞክራቲክ ፓርቲ ፓርቲን ነው ከዚህ ጋር በተገናኘ ቀጣዩም ብለዋል። የሀሳብ ልዩነትን ወንጀል ልናደርገው፣ ፖለቲካዊ አለመግባባትን እኩል ልናደርገው አይገባም። ታይቶ በማይታወቅ ልክ በሀገራችን እየሆነ ያለው ግን ይሄ ነው። በዚሁ መንፈስ ዲሞክራቲክ ፓርቲ የፍትህ ስርዓቱን በመሳሪያነት መጠቀሙን የፖለቲካ ተቀናቃኝን እንደ ዲሞክራሲ ጠላት መፈረጁን ማቆም አለበት። እንግዲህ አስማማው፣ ጥፋተኛ ከተባሉ በኋላ ዶናልድ ትራምፕ በእጩነት መወዳደር የለባቸውም በሚል ከራሳቸው ፓርቲ እንዲሁም ደግሞ ከሌሎች ወገኖች ቅሬታ ሲቀርብባቸው ነበረ። ያንን ቅሬታ ተሻግረው ነው ለዚህ ቀን የደረሱት። ሆኖም በትናንትናው ንግግራቸው ጥፋተኛ ነኝ አይደለም በሚለው ጉዳይ ላይ ቀጥተኛ መልስ ከመስጠት ይልቅ ቀደም ብለን የሰማነውን ንግግር አድርገው አልፈዋል። በንግግራቸው ውስጥ ሌላው የሚጠበቀው ከውጭ ግንኙነት ከኢኮኖሚና ከ ስደተኞች ጋር በተያዘ ምን አሉ የሚለው ነው እና ከዚህ ጋር በተያዘ ያነሷቸው ሀሳቦች ምን ይመስላሉ? ዶናልድ ትራምፕ ከውጭ ግንኙነትና ከመሰል ጉዳዮች ጋር በተገናኘ ደግመው ደጋግመው ለማንሳት የሞከሩት በባይደን አስተዳደር ጊዜ የአሜሪካ የቀደመ ክብር ጥያቄ ውስጥ መግባቱን ነው። በእሳቸው የአመራር ዘመን እንደዚህ ያለ ችግር እንዳልነበረ እና ለወደፊትም እንደማይኖር ለመጠቆም ሞክረዋል። ከሩሲያ ከኢራን እንዲሁም ከሐማስ ጋር በተገናኘ ያላቸውን አቋም ገልጸዋል። እንዲሁም ደግሞ ከዚህ ተሻግሮ ደግሞ በሕገወጥ ስደተኞች ላይ ቀድሞውን የሚታወቅበትን ሐሳብ ነው አሁንም የሚያንጸባረቁት። ዩናይትድ ስቴትስ የደቡብ ድንበሯን እንደምትዘጋ፣ ሕገወጥ ስደተኞችም ከአገሪቱ ሊባረሩ እንደሚገባ አጽንኦት ሰጥተዋል። በባይደን ዘመን ተዳክሟል ያሉትን ስደተኞችን የሚመለከቱ ጉዳዮችን ማነሳስተዋል። የሕገወጥ ስደተኞች መበራከት አሜሪካን ተወልደው ወይንም ደግሞ አሜሪካን መኖሪያ ስፍራቸው ላደረጉ ለጥቁርና ለስፓኒሽ ህዝቦችም ሳይቀር የስራ ደህንነት ትልቅ አደጋ መደቀኑን አንስተው ትራምፕ በንግግራቸው ላይ አነሳስተዋል፣ ጠቁመዋል። ምናልባት የመጨረሻ አድርገን ብናነሳው ብዬ ማስበው አሁን አሜሪካ የፖለቲካ ክፍል እንዳለ ይነገራል፣ በአሜሪካ ፖለቲከኞች ዘንድና በዚህ ወቅት ነው እርሳቸው ንግግር ያደረጉት። ምናልባት ከዚህ ጉዳይ ጋር የተያያዘ ያነሱት ነገር ካለ ሱ የመጨረሻ እናደርገው የትናንትናው ንግግራቸውን ሁኔታ ላጤነ ዶናልድ ትራምፕ ከቀደመ ሁኔታቸው በተወሰነ መንገድ የተለዩ መሆናቸውን መመልከት ይቻላል። በንግግራቸው ውስጥ ደግመው ደጋግመው ሀገራዊ አንድነት ትብብርና መግባባት ሊኖር እንደሚገባ አንስተዋል። በሀገሪቱ ውስጥ ያለውን የፖለቲካ ክፍፍል እንዲሁም ደግሞ እጅግ እየበረታ የመጣውን አለመግባባት ደግመው ደጋግመው ያነሱት ትራምፕ የአንድነት መልእክትንም አስተላልፈዋል። መልእክታቸውን ሰምተ እንመለሳለን። እንደ ቅድመ አያቶቻችን ሁሉ ያለፉ ልዩነቶችን ተሻግረን ወደ አንድነት መምጣት አለብን። ያሉንን አለመግባባቶች ወደ ጎን ትተን እንደ አንድ ሕዝብና ሀገር ህብረት ፈጥረን ስለሚያምረውና ገናና ለሆነው የአሜሪካ ሰንደቅ ዓላማ የታማኝነት ቃል ኪዳን ገብተን ወደፊት መራመድ አለብን። ዛሬ ምሽት አጋርነታችሁን ድጋፋችሁን እጠይቃለሁ። በትህትናም ድምጻችሁን እንድትሰጡኝ እጠይቃለሁ። ሀገራችንን ዳግም ገናና እናድርጋታለን። እንግዲህ አስማማው በሰማኸው መንገድ ነው ዶናልድ ትራምፕ ንግግራቸውን ያጠናቀቁት። ከእሳቸው ንግግር በፊት ደግሞ ታዋቂ የሆኑ የዩናይትድ ስቴትስ ሰዎች እንዲሁም በኪነ ጥበቡ ዓለም ታዋቂ የሆኑ እንዲሁም ደግሞ የፖለቲካው ሰዎች እሳቸውን የሚደግፉ እሳቸውን የሚያሞጋግሱ ንግግሮችንም አቅርበዋል። በአጠቃላይ ብዙዎች በጉጉት የተከታተሉትና ከፍተኛ ምላሽን ያገኘ ንግግር ነበረ። ዶናልድ ትራምፕ በንጋግ በትናንትናው ምሽት በዚህ በሚልዋኪ በነበረው የሪፐብሊካኑ ብሔራዊ ጉባኤ ላይ ያሰሙት በሪፐብሊካን ፓርቲ ብሔራዊ ጉባኤ ማጠቃለያ ንግግር ያደረጉት ቀድሞ ፕሬዚዳንትና የሪፐብሊካን ፓርቲ ፕሬዚዳንታዊ ዕጩ ዶናልድ ትራምፕን በተመለከተ ያነሷቸውን ሀሳቦች ነበር። ሀብታሙ ያጋራን ከልብ አመሰግናለሁ። መልካም ጊዜ ሆነለህ። እኔም በጣም አመሰግናለሁ አስማማው። መልካም ምሽት